የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። የአዲስ ተስፋ ቀመር ምንድን ነው? በአገራችን ውስጥ አሁን ብዙ ተስፋ አለ። የበጎ የማድረግ ፈቃድም በጣም በብዙ ዜጎች ውስጥ ይታያል። ይሄንን ነገር እንደው ምንድን ነው ማድረግ ያለብን የሚል ውይይት ተካሄደ እና አንዲት እስኪ የምትመራን ሀሳብ የምትይዝ ቃል እናምጣ ብለን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመልካም ሀሳብ መንፈሶች ውስጥ ጥላቻን መቀነስ፣ ያለንን ማካፈል፣ ይቅርታን ማባዛት፣ በፍቅር መደመር የሚል ነው። ረዳት ፕሮፌሰር ነቢዩ ባዬ ናቸው። በቅርቡ ከተለያዩ የኪነ ጥበብና ሌሎች ሙያተኞች ጋር ሆነው የአዲስ ተስፋ ቀመር በሚል አንድ መርሃ ግብር ጀምረዋል። ከበጎ ሥራ ጋር የተያያዘ በመሆኑ የበጎ ሰው ሽልማትን ከሚመራው ከሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር አወያይቻቸዋለሁ። ጠቅላይ ሚኒስትር በስልጣን ላይ ከተቀመጡበት ጊዜ ጀምሮ የሚደርሰኝ ጥሪ የሚደርሰኝ ግብዣ እንዳከበሩኝ እግዚአብሔር ያክብራቸው። እንዲህ አይነት ትንሽ ጭላንጭል ካለ ቤተሰቤ መድረኬን የሀገርን ህዝብ ነጻነት የማገዝበት መንገድ ካለ ከነዚህ ስለወጣ ስለማልችል ነው። እኔ የታገልኩበት አላማ ተሳክቷል ብዬ እያመንኩ መጥቻለሁ። ዶክተር አብይ ጓደኞቻቸው እያደረጉ ያሉት ነገር መታገዝ አለበት እያምናል። አጠገባቸው ደግሞ አንዳንድ ነገር አርጉ ሲሉን እምቢ ብሎ መቅረት የሚታሰብም አይደለም። የኢትዮ የኢትዮጵያ ህዝብ መብቱን የማስከበር ኃይሉን በእጁ አድርጓል ብዬ ስለማምን፣ ይህን ህዝብ ካሁን በኋላ በጉልበት የሚገዛው አንድም ኃይል አይኖርም ብዬ ስለማምን የሀገሬን ህዝብ ቦታው ተገኝቼ እንኳን ደስ አለህ ለማለት ነው የሚሄደው ህዝቡን። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ ነበር ያሉት ትልቁ ደራሲ መንግስቱ ለማ። በሙያ ጓደኞቻቸው አጠራር አብዬ መንግስቱ፣ አርቲስት ዓለም ፀሐይ ወዳጆና አርቲስት እዚህኛ አካባቢ እንኳ በፖለቲካ ዘጋቢነቱን የሚታወቀው አበበበለው አዲስ አበባን ኢትዮጵያን አልናፈቁም። ብያሏሽም ለማንኛውም ሁለቱም ለመጓዝ እያኮበኮቡ ናቸው። ዛሬ ግን ከእኔ ጋር እዚህ ስቱዲዮ ይዣቸዋለሁ። ዛሬ አንድ በሞት የተለየን ኢትዮጵያዊ እንዘከራለን። እውቅ ጋዜጠኛ ገጣሚና የፖለቲካ ምሁር እኛ ሰዓቱ እያልበቃን እንጂ ንጉሴ አክሊሉ ተራውን አስታጉሎ አውቅምና ዛሬ በኢትዮጵያ ዘመናዊ ትምህርት ዙሪያ ምሁር ይዞ እየተጠባበቀኝ ነው የአክብሮት ሰላምታችንን አቀርባለሁ አድማጮች እንደምን ምን ሰንብታችኋል ንጉሡ ታምሬ ዝግጅቶቹን በቅደም ተከተል እያቀነባበረ እኔ አዲሱ አበበ እያስተናበርኩ እስከ አራት ሰዓት አብረናችሁን ቆያለንና አትለዩን እሁድ ነሐሴ 20 2010 ነው ዛሬ የዓለም ዜና ከራዲዮ መጽሔት ዝግጅት ይቀድማልና ወደዚያው እንለፍ። ጤና ይስጥልኝ፣ እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ቆንጂት ታየ ነኝ። የበአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሂድ የቆየውን መደበኛ ስብሰባ አስመልክቶ የደረሰበትን ውሳኔ ዛሬ መግለጫ አውጥቷል። በሚቀጥለው መስከረም ወር ለሚካሄደው አስራ ሁለተኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት ተወያይቶ ነው መግለጫውን ያወጣው። ኮሚቴው በአሁኑ ሰዓት በህዝቡና በአባላቱ በስፋት እየተነሱ ላሉ የልማትና የዲሞክራሲ ጥያቄዎች እየመለሰ ግንባር ቀደም አታጋይ ድርጅት ለመሆን ቆርጦ መነሳቱን ገልጿል። ከማዕከላዊ ኮሚቴ ስብሰባ ስላገዳቸው ከፍተኛ ነባር አመራሮች ዝርዝር ጉዳይ ግን መግለጫው ያለው ምንም ነገር የለም። ይህ በዚህ እንዳለ የአማራ ተወላጆች ምሁራን መማክርት ጉባኤ የመክፈቻ ጉባኤው ዛሬ በባህር ዳር ከተማ ተጀምረዋል። በጉባኤው መክፈቻ ላይ የተገኙ የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው መማር ማለት የሕዝብን ሕመም ታሞ መፈወስ መቻል ነው ብለዋል። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንም ሀገርንና ሕዝብን ማስቀደም ላይ ያተኮረ ንግግር አድርገዋል። የባህር ዳር ዘጋቢያችን አስ ሚኒስቴር ምስጋናው ያደረሰችን ነው። ዝርዝር ዘገባዎቿን በቀጣዮቹ ቀናት ይዛ ትመለሳለች። አሜሪካ እጅግ ተወዳጅ መሪዋን፣ ኩሩ አገር ወዳድና ራሱን ለሌሎች መስዋዕት ያደረገ የጦር ሰው አታለች። ሪፐብሊካኑ የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ጆን መኬን ባደረባቸው የአንጎል ካንሰር ህመም በተወለዱ በ81 ዓመታቸው ትናንትና አርፈዋል። በቬትናም ጦርነት በጦር ምርኮኝነት ባሳለፏቸው አመታት እንዲሁም እንደ ኤሮፓውያን አቆጣጠር በ2008 ዓ ም በሪፐብሊካን ፓርቲው ፕሬዚደንታዊ እጩ ሆነው ተመርጠው በመወዳደራቸው ይበልጡን የሚታወቁት ጆን መኬን አሜሪካ በዲሞክራሲ እሴቶቿና በግለሰብ ነጻነት እምነቷ የተለየች አገር ነች የሚለውን እምነታቸውን እስከ መጨረሻው ያለ ማቅማማት ሲያወሱ የኖሩ መሪ ናቸው። የተባረክን ህዝብነን በነጻነት በከበረች አገር ከቶ ምንም የሚሳነን በሌለባት ምድር የምንኖር እኛ ብሩኮች ነን ሲሉ ነው መኬን ድምጻቸው የሚሰማው። ጆን መኬን ይህንን ያሉት የአንጎል ካንሰር መታመማቸው ከታወቀ ከጥቂት ወራት በኋላ በብሔራዊ የህገ መንግስት ማዕከል የነጻነት ሜዳሊያ በተሸለሙበት ስነ ስርዓት ላይ ነው። በዚሁ ንግግራቸውም ታዲያ በፕሬዝደንት ዶናልድ ትራምፕ ዘመነ መንግስት ስላስተዋሏቸው ውድቀቶች ከማስጠንቀቅ ወደኋላ አላሉ። መኬን የዓለም አቀፍ መሪነት ግዴታዎቻችንንና በዚህ ዓለም ላይ የመጨረሻዋ ታላቅ የተስፋ ምድር መሆናችንን ይዘን ለመቆየት ያለብንን ኃላፊነት ችግሮችን ከመፍታት ይልቅ የነከሌ ጥፋት ብለው በሚላክኩ ሰዎች በተግለበለበ የሀሰት ሀገር ወዳድነት ብለን ልንተወው አይገባም ብለው ሲያስጠነቅቁ ነው የሚሰሙት። ጃን መኬን በሪፐብሊካኖችም በዲሞክራቶችም የተወደዱና የተከበሩ ሰው ነበሩ። ከአለም ዙሪያ በ ሴኔተር መኬን በአገር ወዳድነታቸው በጀግንነታቸውና፣ ለሀገራቸው በሰጡት አገልግሎት እየታወሱ ናቸው። ፕሬዚደንት ዶናልድ ትራምፕ በትዊተር ባወጡት ቃል ለሴኔተር መኬን ቤተሰብ ጥልቅ ሐዘኔንና አክብሮቴን እገልጻለሁ፣ በጸሎት ከእናንተ ጋር ነን ብለዋል። ከዓለም ዙሪያም መሪዎች የሀዘን መግለጫ እያስተላለፉ ናቸው። የጀርመን ቻንስለር መርክልና የፈረንሳይን ፕሬዚደንት ኢማኑኤል ማክሮን ጨምሮ በርካታ መሪዎች የሐዘን መግለጫ እያስተላለፉ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ እኔ ደግሞ ምርጥ የዓመቱ ብየዋለሁ። ከአምላክሽ በቀር ሀገሬ ኢትዮጵያ አለሽ ልዩ ምስጢር፣ አለሽ ልዩ ነገር ሌላው የማይገባው ከአምላክሽ በቀር አንቺ ድብቅ ዜማ ሰው የማይደርስበት ድብቅ ታምራለሽ፣ ያሳዘነሽ በኖ ዳግም ትነሻለሽ። አንድነትሽ ያፍራ ከፋፋይሽ ይጥፋ ውበትሽ ይመለስ ሌማትሽ ይበርክት ማጀትሽ አይጣ ታሪክሽ ይታደስ አንቺ ምድረገነት የጠቢባን ማማ እናዚም እንቀኝ ልጆችሽ ከበንሽ የጊዮን ውብ ሸማ ኑበይ መጣንልሽ ቤታችን እማማ የሄኖክ የሄኖህ የጥበብ መገኛ የሰው ዘር መነሾ የሰው ዘር መዳኛ ግራጫ ቃጭሉ የማህሌት ዜማ የጣና ዝምታ የወረብ ግምግምታ የከርቤው የእጣኑ የአደሱ ሽታ ከዘጌ ውብሸማ ከደሴትሽ ግርጌ ከክብራን ቅዳሴ ከመስጊድሽ ለዛ ከሸኹ ከቄሱ ተሳስራለች ነፍሴ ሀገሬ ኢትዮጵያ አለሽ ልዩ ነገር ከግሸን ቦርክና ከጦሳ ሰማይ ስር ካንገረብ ቄጠማ ከከፋው አባድር ከጀማው ቃል ጥምር ከደዴሳ ወንዙ ከዳሸን ተራራ ከሕዝቡ ትስስር ካብሮነቱ ፍቅር አማኝ ሕዝብሽ ጮሆ በንባ በደም ዋሽቶ አምላክሽ ፈረደ በመንበሩ ታይቶ ከኦሞ ከባሮ ከሐይቅ ከሶፎ ማር ከቦር ከና ሻላ ከሐረር በር ውበት ከደብረ ዳሟ ናት ካክሱም ላሊበላ ከፀጉር ጉንጉኑ ከዛጎል ከዶቃው ከተሸመነው ድር አለሽ ባህል ታሪክ አለሽ እናት አገር የከበረ ክብር ስኖር ኢትዮጵያዊ ስሞት ኢትዮጵያ ክብርሽ ነው ማረጌ አቅሜን ልገብርሽ ታሪክሽን ይብቃልሽ ስደቱ ይብቃልሽ እልቂቱ፣ የጠላሽ ይጠላ ይጠላ ያሳነሰሽ ይነስ፣ ከፍ በኢትዮጵያ ከፍ በኢትዮጵያ ስም ዝናሽ ይታደስ። ሱሴነሽ ኢትዮጵያ፣ ክብሬነሽ ኢትዮጵያ፣ ፍቅሬነሽ ኢትዮጵያ አለሽ አለሽ አለሽ አለሽ አለሽ ልዩ ነገር ሌላው የማይገባው ከአምላክሽ በቀር ሽቡርቡር ቀለሙ ለነብርጌቱ ነው ኢትዮጵያዊነቱ ከአምላክ የሰና ነው እሷነቶ ሰላም አግኝቶ ማንም የለም የሚኖር ከቶ I have will call it a to ኑራ ያደርገኛል እንዴት ስለፍቅር ሰንሶ ይገኛል ግጥሟን ተከትሎ የምሽቱ ቀዳሚ ዜማ ነው የተሰማው። እውቁ ገጣሚና የመድረክ ሙያተኛ አርቲስት ዓለም ፀሐይ ወዳጆ ጠቅላይ ሚኒስትር አብይ በተገኙበት አዳራሽ ያቀረበችውን ወቅታዊ ግጥሟን ነበር ያሰማኋችሁ። ካለኝ ጊዜ አኳያ አጠር አድርጌ ነው የደገምኩትና ማሳጠር የጥፋት ከሆነ ይቅርታ። ታዋቂው የራዲዮ ጋዜጠኛ የፖለቲካ ሳይንስና የመንግሥት ጉዳዮች ባለሙያ ፕሮፌሰር አዌቶ ስሜሶ ከዚህ ዓለም በሞት ተለይቷል። በኢትዮጵያ አቆጣጠር በ1948 ወለጋ ጠቅላይ ግዛት በአሁኑ ቄለም ደንቢ ዶሎ የተወለደው አዊቱ ስሜሶ ወለጋ ውስጥ የጀመረውን መደበኛ ትምህርት ከአዲስ አበባ ተፈሪ መኮንን መካነ ኢየሱስና በዕደ ማርያም እስከ ዩናይትድ ስቴትስ አድርሶት ከመጀመሪያ ዲግሪ እስከ ዶክትሬት ተመርቆበታል። ሊያውም በክብርና በከፍተኛ ማዕረግ። በ1960ዎቹ የኢትዮጵያ ተማሪዎች ንቅናቄ የሁለተኛ ደረጃ ተማሪ ነበርና ተፈሪ መኮንን የተማሪዎች መማክርት ፕሬዝዳንት ሆኖም አገልግሏል። ማይናገር የነበረ ማያርዳ የቀበረ ከአዊቶ ሰሜሶ ጋር የሰሩ ሁለት ጓደኞችን ላቀርብ ነው ለምስክርነት። በራዲዮ ኢትዮጵያ ቆይታዬ የክፍል አለቃ የነበረው ኃይል ወለጻድቅ ሌላው አብሬውም የሠራሁትና ዛሬም የቪኦኤ ዘጋቢ ባልደረባዬ ባልደረባችን መለስካቸው አመሀ። ኃይሉ ይጀምራል። እኔ የማቀው ከ1965 ዓ ም ጀምሮ ነው። ምስራች ድምፅ የምስራት ወንጌል አንዱ ተቀጽላ ወይም አፍሌትድ ስቱዲዮ በሚባለው አብረን ሰርተናል። ከእኔ በተወሰነ ጊዜ ቀደም ብሎ ስራ ጀምሯል። እኔ ስራ ትጀምር አብሬ እንድሰራ ተደርጌ ከእሱ ጋር እሰራ ነበር። አወይቱ በጣም ጎበዝ አንባቢ፣ ጥሩ ድምፅ ያለው፣ ጥሩ ፀሐፊ፣ ጥሩ የጋዜጠኝነት ስራ የሚችል ፕሮግራሞችን በማቀነባበር የሚታወቅ ሰው ነበረ። በጣም ተደማጭነትም ያለው ጋዜጠኛ ነው። በተለይ በማህበራዊ ሕይወት ውስጥ ብዙ ተሳትፎ የነበረው ሰው ነበር። ሕይወቱ ማለፉን ስሰማ በጣም አዝኛለሁኝ። ለቤተሰቡ እግዚአብሔር መጽናናትን እንዲሰጥ እመኛለሁኝ። መለስካቸውስ እንዴት ነው? ቅርበታቸው እንዴት ነው? ምን ያህል ነው የምታውቀው ጋዜጠኛ? አዊቱን አዊቱን የማውቀው እኔ በመጀመሪያ በጓደኝነት ነው። በ1964 ዓመተ ምህረት ከአሜሪካ ፊልድ ሰርቪስ የሚባል በአሜሪካ መንግስትና በተለያዩ ሀገሮች ያው ያለ የባህል ልውውጥ ፕሮግራም ነበረ። በዚያ ተሳትፎ ተመልሶ ሲመጣ በእኔ አካባቢ ይኖር ስለነበረና የቤተ ክርስቲያን ተሳታፊስ ነበረ። እዚያ አካባቢ ተገናኘ ጓደኛሞችን። በጣም በጣም የቅርብ ጓደኛ ነበረ። በዚያ ምክንያት አውቀዋለሁ። ግን ከዛ በኋላ በእኔም ሆነ አብረውኝ በነበሩ ጓደኞቻችን የነበረው ተጽዕኖ በጣም ከፍተኛ ነው። መጀመሪያ ደረጃ የነበረው የእሱ የእውቀት አድማስ እስከኛ በጣም በጊዜው ከነበር ነው ከፍ ያለ የተፋ ነበረ በዚያ ምክንያት ንባብ ጭምር ያስተማረን ማለት መጽሐፍ ማንበብ ምን ማለት እንደሆነ ያስተማረን ጭምር ነው። ከዚያ በተረፈም እኔና አንተ ታውቀዋለህ አሁን ጎርፍ ነ መር የሚባል አብራቸው ሰርታቸው ሁላቸውም ሶስታችንም ጓደኛሞች ነበር። እንግዲህ በጣም በእኛ ህይወት ላይ ተጽዕኖ ያሳደረ ሰው ነበር ማለት ይችላል። ቢያንስ በእኔ ወደ ጋዜጠኛነት ሁሉ እንድንሳብ ያረገን እሱ ጭምር ነው ማለት ይቻላል። እንግዲህ ከዚያ በኋላ አሁን ሀይሉ የሚላቸውን ነገሮች ሁሉ እናውቃለን። መደበኛ የሆነ የጋዜጠኝነት ስራ ይኖራል። ጋዜጠኛን ጋዜጠኛ የሚያደርገው ነገር እንዳለ ሆኖ ግን ጋዜጠኛ ደግሞ እስከ ጋዜጠኛ ከፍ አድርጎ የሚያሳይ ስራዎችን የሚሰራ ሰው ነበረ አዌቶ። በይበልጥ ምን አይነት ፕሮግራም ይሰራ ነበረ አዌቶ? ምን ነበረ የታወቀና የተወደደለት ወይም የተወደደበት ፕሮግራሙ? እኔ ትዝ እንደሚለኝ ኃይሉ የበለጠ ሊያረመኝ እንችላል። የበለጠ በቅርብ ይሰሩ እንደነበረ አውቃለሁ። በከተማችን ምን ይወራል የሚልና ከፍሌ ነገሮች ማህር፣ ዶክተር ንጉሴ ከስርአቱ በፊት እሱ ይሰራ እንደነበረ አስታውሳለሁ በእነዚህ ዝግጅቶች ብዙ ጊዜ ይተላለፉ የነበሩ አንድም ከእውቀት ጋር የተያዙ ከፍሬ ነገሮች ማህደር ሲባል አንድም ከእውቀት ስንል እንግዲህ በተለያዩ ዘርፎች ማለት ነው። አንድም ደግሞ በማህበራዊና በፖለቲካ ጉዳዮች ላይ ያተኮሩ ነገሮችን በኪነ ጥበብ ላይ ደግሞ ያተኮሩ ነገሮችን ሁሉ ይሰራ እንደነበረ ትዝ ይለኛል። አዎ በከተማችን ምን ይወራል ዶክተር ንጉስ የተፈራ በጣም የተወደደበትና የተደነቀበት ፕሮግራም ነበረ። ያንን ይሰራ ከሆነ እንግዲህ አንድ ማስታወሻ ነው። ኃይሉስ እንዴት ነው የምታስታውሰው ስለ ፕሮግራሙ? አወይቱ በከተማችን ምን ይወራል የሚለውን ፕሮግራም በሚሰራበት ጊዜ እኔ ከሱ ጋር ወደ መጨረሻ አካባቢ እሱ ሊተወው ሲል እኔ ከእሱ ጋር እሰራ ነበር። በጣም ተደማጭነት የነበረው ብዙ ህዝብ የሚወደው ፕሮግራም ነበር። እሱ እንዴት እንደሚሰራው እንዴት አድርጎ እንደሚያቀነባብረው እኔም ከሱ እየተከታተልኩኝ እሰራ ስለነበር አንድ በጣም የሚያስደስተኝ ከሱ ከቀሰምኩት ልምድ በመነሳት አንድ አሰፋ የሚባል ሾፌር ነበረ ሚያቅ ይህ አሰፋ የሚባል አሰፋ ለገብርኤል የታወቀ ከጋዜጠኞችም በላይ ወሬ የሚያነፈንፍ የት ቦታ ሄደው ምን ማግኘት እንደሚገባው የሚያውቅ የታወቀ ሾፌር ነበር እና አንድ ወቅት በከተማችን ምን ይወራል የሚለውን ፕሮግራም ስናፈላልቅ እናጣለን። እታች ቃሊቲ እንወርዳለን፣ ፒያሳ እንወጣለን። በተለያዩ አቅጣጫው ስንሄድ ማግኘት ያቅተናል። ወሬ ጠፋ፣ መጨረሻ ላይ ወሬ ጠፋ፣ መጨረሻ ላይ ወደ ፒያሳ እንሂድ አለ። በኋላ ወደ ፒያሳ ስንሄድ ልክ ቸርቸር ጎዳና አካባቢ ስንደርስ አንድ ሰውዬ ሚስቱን ይዞ በዱላ ይነርታል። እዛ አቁም፣ አቁም አልኩት መኪና ዞረና ከፊቱ አቆመ። ዱላውን እያሳረፈባት እሷም እየጮሆች አገር ይሰበሰባል። ማይክሮፎናችንን ጠምደን ሴትዮዋን ስናነጋግራት ታሪኩን ዘርዝራ ነገረችን። ያንን ታሪክ ከያዝን በኋላ ወደ ህግ አካላት ነው የሄድነው። ሰው በአደባባይ መደብደብ ይችላል ወይ ሚስትስ ብትሆን ሰው አህያ አይደለም ብለን በዛ ላይ አስተያየት እንዲሰጡ አድርገው በጣም ቆንጆ የሆነ የሚወደድ አስተያየት ቀርቦ ደስ የሚለኝ ፕሮግራም በሕይወት፣ የሚያስታውሰው አወይቱ ስሜት ሰው ከተወልኝ ቅርስ አንዱ ነው ብዬ አስታውሳለሁ። አወይቱ በጣም ጎበዝ ነው ቢዚ ስኬጅል አለው ብዬ አለሁ። ቅድም በተለያየ የተለያዩ ማህበራዊ ጉዳዮች ስለሚሳተፍ ብዙ ጊዜ ፕሮግራሞቹን የሚሠራው መጨረሻው ሰዓት ላይ ነው። እኔም ብዙ አቅጣጫ ማይክሮፎን አስይዞ በዚህ ቦታ ሂድና እንዲህ እንዲህ አድርገህ አምጣ ይለኛል። እኔ ኤዲት አድርጌ አስተካክል ብቃለሁ መጨረሻው ልክ አስር ደቂቃ ሲቀረው ወደ ስቱዲዮ ገብቶ የሚሰራው ተአምር ስታየው በጣም የሚያስደንቅህ በጣም ጎበዝ በጣም ጠፈቅ ያለ የአማርኛ ችሎታ ያለው የእንግሊዝኛ ችሎታ ያለው በጣም ከምገረምበት ደግሞ አንድ ጊዜ ምን ይለኛል እና አብረን ከተማ እንሂድ አለኝ። አዲስ አበባ ፓርላማ አካባቢ እንደዛ ስትገባ ኦክስፎርድ ፕሪንቲንግ ፕሬስ የሚባል ነበረ። አዎ፣ እዛ ውድድር ያካሄድ ነበረ። ሥነ ጽሑፍ ነው። እሱና ጸጋዬ ገብረ መድን ለዚህ ውድድር ይፈተናሉ። አወይቱ ቢዚ ስላልነበረው ወደ ማታ አካባቢ ሄዶ ሲጽፍ ያድርና ሰአቱ ስለደረሰበት ወስዶ ለፕሪንቲንግ ፕሬሱ ይሰጣል፣ እና ኤዲት አላረገው ለእኔ ምን ይለኛል፣ ሀይሉ ኤዲት አላረግኩትም ግን ዝም እየሰጠውኝ አለ። ሁለተኛ ነው የወጣው። እና በጣም የሚደነቅ ፕሩፍ ሪድ ባደርግ ኖሮ በጣም እንትን ብሎ ሲቆጭ አስታውሰዋለሁ፣ አንደኛ ወጣ ነበር። አወይቱን ደግሞ በህይወቴ አወይቱን ደግሞ ሁሌ በህይወቴ የማረሳው በለገሀር አካባቢ ሳልፍ ነው። እና አንድ ቦታ እንሂድ ይለኛል። ይኸው ትለዋለሁ። ቡፌ ደዳላ ጋር ይለኛል። በሁለት ብር ከሀምሳ ሙሉ ኮርስ ምግብ በልተን እንወጣለን። በዛን ጊዜ ማለት ነው። እና በጣም አዝናለሁኝ በእውነት ልዩ ልዩ ልዩ ስሜት ያለኝ በጣም የቀረበ ግንኙነት ነበረ። በጣም የሚወደድ ሁሉም የሚያደንቀው ሰው ነው። በተለይ በእንግሊዝኛ ቋንቋ ችሎታው ማንም ሰው የሚያደንቀው፣ በተለይ ይሄ ትራንስሌሽን ይሄ ፕሮንቱ ትራንስሌት ሲያደርግ ሁሉ ሰው የሚወደድ። እሱ ደግሞ በመካኒስ ቤተክርስቲያን አካባቢ ካሉ ወጣቶች አካባቢ ይሰራ ስለነበረ ከእነሱ ጋራ ከውጭ ከሚመጡት ጋር ብዙ ይሰራ ስለነበር ከፍተኛ ልምድ አካብቷል እና ይህንን ነው እኔ የማስታውሰው። በጣም ብዙ ነገር ነው ሀይሉ፣ ያስታወስከን እኔም እንኳን ከእናንተ በኋላም ቢሆን ማስታወቂያ ምስጢር የገባሁት አንዳንዶቹን ነገር የማስታወሳቸው ናቸው። በሁለት ብር ተኩል ጥሩ ምሳ የሚበላበትን ዘመን ማስታወስከኝ። ብፌ ደላጋርም ባይሆን በሁለት ብር ከሀምሳ ዛሬ ዛሬ ስንት እንደሚሆን ገምትም። በሁለት ብር ከሀምሳ የፈረንጅ ምግብም ባይሆን ጣባ ሙሉ ክትፎ የበላንበት ሶስት ኮርስ ነው እኮ የምልህ በጣም ድንቅ ነው። መለስካቸው ምንም አላስተረፈልህም ኃይሉ? ምን ያስተረፍልኛል ሆኑ ጨረሰ። ለአንተስ ትዝምልህ ምን አለ? ያዌቱ ሌላው ችሎታው የግጥሙ፣ በአማርኛም በእንግሊዝኛም እንዴት ያሉ ግጥሞች ገጥም ነበረ በፕሮግራም የሚያስገባቸው ነገሮች ነበር እና ጥሩ ጸሐፊ በጣም ጥሩ ጸሐፊ ነበረ። ንባብ አምስት መቶ ስድስት መቶ ቃላት በደቂቃ የሚያነብሰው ትልቅ ቮሊዩም መጽሐፍ ሰጥተው በአንድ ቀን የሚጨርሰው ነበረ። ትልቅ ትልቅ ችሎታ የነበረው ሰው ነው። የመድረክም ባለሙያ ነበር ይባላል። ትወና አለ ጥርጥር። እሱማ አሜሪካን ሀገር ድረስ የሚታወቅበት አሜሪካን፣ እንዲያውም ሰላሳ አንድ ዓመት ሙሉ በተለያዩ የታወቁ አሶሴሽኖችና ሼክስፒር ካምፓኒ የሚባል ሁሉ የሰራ ሰው ነው። ሆቴሉን በመሬት ዋናነት የሰራ ሰው ነው ተጫውቷል። የሚገርም አሜሪካን ሀገር ይህን የማውቀው ነው። ሁለገብ ጋዜጠኛ ነበር። መቼም በጣም ያሳዝናል። መልካም እንግዲህ፣ ለዘመድ አዝማድ በተለይም ለወይዘሮ በቅሳ ስሜሶ፣ ያንተ ባለቤት ነች እህቱ ነች፣ ለወይዘሮ እርሚኒያ ጆርጆ፣ ለእነዚህ ሁሉ መጽናናት እንመኛለን። ነፍሲ ማር በእንዲህ አይነት በሀዘን ፕሮግራም ብንገናኝም ሌላ ደግሞ የሚያገናኘን ነገር ይኖራልና በጣም እግዜር ይስጥልኝ፣ ስለ ጊዜያችሁ አቶ ሀይል ሀይሎ ወልደጻድቅ መለስካቸው አማ እንዳመሰግናል እናመሰግናለን። እሺ አመሰግናለሁ፣ እግዚአብሔር ያክብርልን። በያ ነው በሆነ ድረገጽ ላይ ያየሁት በመድረክ ላይ ሙያው የማደንቀው የመወደውም ነቢይ አንድ ስብስብ እየመራ ነበር። ጉምቱ ጉምቱ ተወዳጅ ተደናቂ አርቲስቶችም ስለነበሩበት ስለ በጎ ሥራ ነውና የሚዋዩት በሰፊው ይዋያሉ፣ ደግሞ በሚጥምና በሚያስደሱት ሁኔታ ዲያቆን ዳንኤልንም አየሁት። ይሄ ነገር ጥሩ ፕሮግራም ሊወጣ ይችላል ብዬ ወደ ዳንኤል ደወልኩና የነቢይን ቁጥር ወሰድኩ። አሁን በወጉና በማዕረጉ ላስተዋውቃቸው በአዲስ አበባ ከተማ የባህልና ቱሪዝም ቢሮ ኃላፊና ረዳት ፕሮፌሰር ዶክተር ነቢዩ ባየህ፣ እንዲሁም መሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው። እንግዶች ምን ነበር ይሄ ስብስብ? ረዳት ፕሮፌሰር፣ እስቲ እርሶ ይጀምሩ። የዚህ ሀሳብ ዋናው የተነሳው ከአዲስ አበባ ከተማ አስተዳደር ነው። አዲስ አበባ ከተማ አስተዳደር እንግዲህ አዲስ ከንቲባዎች፣ ምክትል ከንቲባዎች አሉ። እነሱ እንደገና እኛም ደግሞ ወደዛ ውስጥ ከሄድን በኋላ በሀገራችን ውስጥ አሁን ብዙ ተስፋ አለ። ብዙ የአንድነት ምኞት አለ ከዚህ ሁሉ ውስጥ ደግሞ የበጎ የማድረግ ፈቃድም በጣም በብዙ ዜጎች ውስጥ ይታያል። ይሄንን ነገር እንደው ምንድን ነው ማድረግ ያለብን የሚል ውይይት ተካሄደና አንድ ሀሳብ መነጨ። ከዛ ውስጥ አዲሱን ዓመት እንግዲህ በአዲስ መንፈስ ለመቀበል አንዲት እስቲ የምትመራን ሀሳብ የምትይዝ ቃል እናምጣ ብለን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግሮች የመልካም ሀሳብ መንፈሶች ውስጥ የተወሰነ አንድ ቃል አንድ ሀሳብ አዘጋጀን። ይሄ ምን መሰለ የሚለው አዲስ የአዲስ ተስፋ ቀመር ይላል። ጥላቻን መቀነስ፣ ያለንን ማካፈል፣ ይቅርታን ማባዛት፣ በፍቅር መደመር የሚል ነው። እነዚህን ሀሳቦች እንግዲህ ወደ መሬት ለማድረግ በተለይ በተለይ ደግሞ ያለንን ማካፈል በሚለው እንጀምር እና በጎ ፈቃድን በየት በየት በኩል እናርግ ስንል የመጀመሪያዎቹ ያው በበጎ ፈቃድን በብዛት የሚሰሩት የስነ ጥበብ ሰዎች ናቸው። የስነ ጥበብ ሰው ሀሳቡም ልቡም መንፈሱም ከወጣበት ማህበረሰብ ጋር የሚያያዝ ቶሎ የሚሰማው በመሆኑ እስቲ ከእነሱ እንገናኝ ብለን ወደ መቶ ሰባ የሚሆኑ ከሁሉም የስነ ጥበብ ዘርፍ የተወጣጡ ናቸው እንግዲህ ያየኸው ምስል ላይ በካፒታል ሆቴል ውይይት ነበረን ካፒታል ሆቴል ነው እዛ ዕለት ምክትል ከንቲባው የአዲስ አበባ ኢንጂነር ታከለ ኡማ እንደዚሁም ምክትል ከንቲባ ወይዘሮ ዳግማዊት ሞገስ ነበሩ ሌሎቹ የስነ ጥበብ ሰዎቹ እንዳልኩ የቀረ ሰው እንደው ከተላላቆቹ ሰዎች የቀረም የለም እስከሚባል ድረስ ነው የተሰባሰቡት። እነዚህ ሰዎች እንግዲህ አንድ የሚሰሩት ስራ አለ። በሚቀጥለው ሳምንት ጀምሮ አዲስ አበባ ውስጥ ቤት የፈረሰባቸው እንግዲህ ብዙ ጊዜ እንደምታውቀው በእኛ በኢትዮጵያ ባህል አዲስ ዓመት ሲመጣ ምንም የሌለው ሰው እንደው ቢያንስ ቤቱን ያጸዳል፣ ይጠርጋል፣ ትንሽ ቀለም ያለው ቀለም ይቀባል። እኛ ግን በአዲስ አበባ ውስጥ ወደ መቶ አስራ አራት የሚሆኑ አዲሱን ዓመት ምንም ለማድረግ የማይችሉ ቤታቸውን ሰዎች ተመርጠዋል። እነዚህን ቤቶች እነዚህ የስነ ጥበብ ሰዎች ራሳቸው ምስማሩን መጥተው ቆርቆሮውን አርገው ጭቃውን አብኩተው ማገርም ከፈረሰ አስረው በጉልበታቸው አርአያ የሆነ ስራ እንዲሰሩ የሚያደርግ ነገር ነው እንግዲህ አንዱ የታሰበው። ከዚህ ውጭ ደግሞ ሰላሳ ሺህ የሚሆኑ ተማሪዎች አሉ ትምህርት ቤት ሲሄዱ የሚለብሱት ዩኒፎርም የሌላቸው እንደገና ደግሞ ደብተር መማሪያ ደብተር መግዛት የማይችሉ መጻፊያ ስክሪፕቶና እርሳስ መግዛት የማይችሉ የቦርሳ መያዣም እንኳን ለማግኘት በጣም የሚያስቸግራቸው ሰላሳ ሺህ የሚሆኑ በጣም ብዙ ነው። እውነትን የቁጥሩን ሲሰማ በጣም ያስደነገጥ። ባለፈው ሰኞ ደግሞ ታዋቂ አትሌቶች የኢትዮጵያ ታላላቅ አትሌቶች የስፖርት ባለሙያዎች እንደዚሁ ተሰባስበው ነበረ። እነ ሻለቃ ኃይሌ ገብረስላሴ፣ እነ ቀነኒሳ በቀለ፣ እነ ገንዘቤ ዲባባ፣ እነ ገብረ እግዚአብሔር ገብረ ማርያም፣ እነ ስለሺ ስህን ከስፖርት ከእግር ኳስ ደግሞ እነ ጋሽ ሰውነት ቢሻው የቡና የኢትዮጵያ ቡና የደጋፊዎች ዋናዎቹ መሪዎች፣ የቅዱስ ጊዮርጊስ የእግር ኳስ ክለብ እንደዚሁ የደጋፊዎች መሪዎች ሁሉም የጋ- የስፖርት ጋዜጠኞች በሙሉ ተገኝተው ልክ የስነ ጥበቡ ሰዎች እንዳደረጉት እነሱም ከፍተኛ ድጋፍ ለማድረግ ቃል ገብተዋል በሰኞ ዕለት። ከዚህ ባለፈ ግን ገንዘቡና የሚሰባሰበው ነገር ብቻ ሳይሆን መንፈሱ ቅድም እንዳልኩ የበጎ ማድረግ መንፈሱ በሀገራችን በሙሉ እንዲስፋፋና በተግባር እንዲታይ ስለምንፈልግ ከነሐሴ ሀያ ሶስት እስከ ሀያ ስድስት ድረስ አዲስ አበባ ውስጥ ባሉት ዋና ዋና አደባባዮች ላይ ድንኳን እንጥላለን። እንደ ድሮ እንደ ሀገራችን ወግ ቤተ ክርስቲያንም ጃንጥላ ተገልብጦ እንደሚለመነው ቆመን በየአደባባዩ ደብተር፣ እስክርብቶ፣ ዩኒፎርም ለልጆች የሚሆን የመሳሰለውን እንግዲህ ሰው ፊት ቆመን እንጠይቃለን። ከመጪው ረቡዕ ጀምሮ ነው ማለት ነው። እንደው ግን እሺ፣ አቋርጬ ከሆነ ይቅርታ። እንቀጥላለን። ይሄ የአዲስ ተስፋ ቀመር ነው እንግዲህ ስብስብ አላማ አርጎ የተነሳው በተለይ ለአዲስ ዓመት አዲስ ነገር ለየት ያለ ነገር እናድርግ ነው። ቤት የፈረሰባቸውን በመጠገን የመሳሰለ በአዲስ ዓመት ፈረንጅ ሀገር ነው ቤት የሚቀየረው አዲስ ሶፋ የሚገዛው አሮጌው እየወጣና፣ በኢትዮጵያ ደግሞ አዲሱን ዓመት በአዲስ ለመቀበል እንዲችሉ ለሰዎች መልካም ነገር ነው የምታደርጉት። እንዲህ አይነት ነገር ማስታውሰው ጆሲን ዘ ሀውስ የሚባለው ዮሴፍ የሚባለው አርቲስት በየዓመት ባሉ በግ እየገዛ እየሄደ የሚጠይቀው እናንተ ደግሞ በብዛት አቀናጅታችሁ ይሄን ልታረጉ አስባችኋል። ምናልባት ይሄ ወጣት እዚህ እናንተ ስብስብ ውስጥ እንዳለ እንደሌለ አላውቅም። አላየሁትም፣ በዚህ ባየሁት ምስል ውስጥ መልካም፣ ጥሩ ነው እና ጉምቱ ጉምቱ በጣም ትልልቅ አርቲስቶች ያሉበት ስብስብ ነበር። መልካም ነገር ነው እና ዲያቆን ዳንኤል ክብረትን ደግሞ እዚህ ውይይት ውስጥ የጋበዝኩት የበጎ ሰው ሽልማት በየአመቱ እንደምታደርግ እናውቃለን። ብዙ የሚገባቸውን ሰዎች እያስታወስክ ላደረጉት አስተዋጽኦ ግብዣ ማን ነው? ምስጋና ታቀርብ ነበር ሽልማት ትሰጥ ነበርና፣ ይሄ ነገር ከዳንኤል ስራ ጋር የተገናኘነው ነው ምንድን ነው እያልኩ አንተንም እዛው አይቻለሁ፣ ንግግር ስታደርግ። እንዴት አገኘው ዲያቆን ዳንኤል ይህንን ነገር? ከአንተስ ስራ ጋራ ምን ያህል ተቀራራቢ ነው? ከእኛ ስራ ጋር በመንፈስና በአላማ አንድ ነው። እኛም የበጎ ሰው ሽልማትን ስንጀምር ዋናው አላማችን ሁሉ ነገር በመንግስት መስሪያ ቤት፣ በእርዳታ ድርጅቶች እንዲህ ባሉ ነገር ብቻ አይሰራም። እያንዳንዱ ዜጋ ኃላፊነት የሚሰማው ዜጋ መሆን አለበት። ጥቂት ያለው ማካፈልን መልመድ መቻል አለበት። በሌላውም አለም እንደዛ ነው። በተለይ ደግሞ ሰዎች በእውቀት በሀብት በሌላ ነገር እየበሰሉ ሲሄዱ ለሌላው በጣም እየተረፉ ነው የሚሄዱት እና ዘንድሮ በጣም በተሳካ ሁኔታ ደግሞ ቅድም ነቢይ እንዳለው ታዋቂ የኪነ ጥበብ ባለሙያዎች ተሰብስበው በጣም አንጋፋዎቹ ጀምሮ እስከ ጀማሪዎቹ ድረስ ተሰብስበው ይህንን ነገር ለመጀመር ይሄ የመጀመሪያው እንጂ የመጨረሻው እንደማይሆን ከዚህ በኋላ በአገሪቱ የበጎ ስራ አገልግሎት ውስጥ እንዲያውም ግንባር ቀደም ሆነው እንደሚሳተፉ ሌሎችንም ችግሮች እንደዚህ የሚቀርፉበት መንገድ ሁሉ እንደሚፈጥሩ ሲናገሩ ነበር። ይሄ እንግዲህ እየተባዛ መጥቶ ወደ ሯጮቹ ወይ ደግሞ ወደ አትሌቶቹም ተዛውሯል። ነገ ደግሞ ሌሎቹ ነጋዴዎቹ፣ ሌሎቹ እንደዚህ እያል ይችን ሀገር በጋራ ነው የምንጠቀምባት በጋራ ነው መከራ የምናይባት እና በጋራ ነው ኃላፊነት ወስደ ልንሰራ የሚገባው በሚል አሁን ጥሩ ተነሳሽነት አለ። እንዳልኩት በመንፈስ እኛም ከምናዘጋጀው ሽልማት ጋር አንድ ነው። በአሰራር ይሄ የአዲስ አበባ መስተዳደር የጀመረው አሁን አዲሱ መስተዳደር በእውነት በጣም ትልቅ ተነሳሽነት አለ እዚች ሀገር ውስጥ። አዲሱ መሪዎቻችን ሰው ሰው ወደ ማለት የመጡበት ዘመን ነው። አሁን በቅርቡ እንኳ የከተማው ምክትል ከንቲባ ሀያ ሰባት አመት ሙሉ ሲኖሩ ከንቲባቸውን አይቶ የማያውቁትን የአዲስ አበባ መዘጋጃ ቤት ካፍቴሪያ አገልግሎት የሚሰጡትን ሰዎች በታች እነሱ የሚሰሩበት ጓዳ ገብተው ባናገሯቸው ጊዜ የተሰማቸውን ስሜት እያየን ነበረና፣ እንዲህ አይነት ሰዎችን መንፈስ ከፍ የሚያደርግ አንድ ሀገር መንፈሷ ከፍ ካለ ቀሪውን ችግር መፍታት በጣም እዚህ ሀገር የመንፈስ ዝቅታ ነው የነበረው። እንዲያውም ከዝቅታ አልፎ ዝቅጠት ውስጥ ገብተን ነበር። በጣም ድንቅ ነው። ከተስፋ መቁረጥ ከተስፋ መቁረጥም ወርደን ነበረና፣ አሁን ግን የመንፈስ ከፍታ በሁሉም ሰው ላይ ይታያል። በቃ እንዴት ላገልግል የማይል ሰው የለም፣ ምን ልስራ ለዝች ሀገር የማይል ሰው የለም እና ይህንን ይዘኖ መቀጠል ከቻል በእውነት ሀገር እንደው ያ በተምኔት የምናስባት ኢትዮጵያ ላይ መድረሷ የማይቀር ነው እና የበቀደሙም የኪነጥበብ ባለሙያዎቻችን ይህንን ያሳየን ነው። እንደው በእውነቱ በጣም ይበል የሚያሰኝ ብቻ ሳይሆን እኔም ማበሬ በተሳተፍኩ የሚያሰኝና የሚያስቀና ነው። መንፈሳዊ ቅናት የሚያሲዝ ነው። በነገራችሁ ላይ የኪነጥበብ ሙያተኞቹ ታዋቂዎቹ ዓለም ፀሐይና በበበለው ወደ ኢትዮጵያ እየመጡ ነው። ከእናንተ ውይይት በኋላ አቀርባቸዋለሁ። እንግዲህ እነሱን ደግሞ በዚህ ጉዳይ ላይ ከተባችሁ ስትልኩልን እዚህ ደግሞ ሀገር እንዲህ አይነቱ ነገር እንደሚጀመር እነሱ ወጣንያን እንደሚሆኑ ተስፋ አደርጋለሁ። በጣም ደስ ብሎኛል። አለምን ለመቀበል የተሰባሰበው ኮሚቴ ውስጥ እየሰራን ያለ ነው አዲስ አበባ እሷን ስትመጣ ይህን ስራ እንደምትቀላቀለን ተስፋ እናደርጋለን። አበበላውም አብሮ ይመጣል ማለት ነው። አርቲስትም ነው እሱ ደግሞ በጋዜጠኝነቱ ላይ ያተኩሯል። አበበላው ተክሌ ደስታ እንደሚመጡ ሰምተናል። መልካም እነሱም መተው እንግዲህ እናንተና ራ ይከተላሉ። በጣም ጥሩ ነው። አንድ ግን ቀደም ሲል ወደ መቶ ሰባ ሰዎች ነበሩ በዚህ ሆቴል ውስጥ ተገናኝታቸው የተወያያችሁት ከዛም በላይ ቁጥሩ ጨምሯል። ሰኞ እለታም ሌሎቹ ተደምረዋልና እንግዲህ የመደመር ዘመን ነው። መልካም ነው። ነገር ግን ብዙ ሰው በበዛ መጠን ስራው ምናልባት በአግባቡ መሰራቱ አንዳንዴ የሚያጠራጥር ሁኔታ አለና ምን ያህል ትከፋፍሉታላችሁ? በዘርፍ በዘርፉ፣ ዳንኤልን ብትጀምር ትችላለ። የብዙ ሰዎች ተነሳሽነት አሁን ያለው የሀገሪቱ መስሪያ ቤት አወቃቀር ከሚችለው በላይ ነው። እንዲህ በዜግነት ስሜት ተነሳስቶ ለሚመጣ ዜጋ ገና አልተዘጋጁ። አሁን የፌዴራል መንግስቱም የአዲስ አበባ መስተዳድርም እንደገና ቁጭ ብሎ ማሰብ ያለባቸው ጉዳይ ቢኖር እንደዚህ አይነት የበጎ ፈቃድ አገልግሎት ሰጪ ሰዎች ከሀገር ውስጥም ከውጭ ሀገርም የሚመጡትን በትክክል መዝግቦ ተቀብሎ ከዛ በኋላ አሰማርቶ ከስምሪት በኋላ ሪፖርት ሰርቶ እነዚህን ሰዎች አመስግኖ ደሞ መሄድ ሲገባቸው ሌላ ነገር የሚሸኝ አሰራር ማዕቀፍ፣ ሕግ እና ተቋም ያስፈልገናል። ያን ማለቴ ነው። ልክ ነው። የሰው ልብ በጣም ከል አዎ፣ ከልብ በላይ ተነሳስተል ና አሁን እነ ነቢይ እሱን እየሰሩ ነው። አሁን ለዚህ ለአዲስ አመት ና ከአዲስ ዓመት ጋር ተያያዥነት ለሆነው እንደ ሙከራ ይህንን ተጀምሯል የዚህን ውጤት ደግሞ አይቶ ወደ ተቋም ወደ አሰራር ወደ ሌላ ነገር መሄድ ያለበት ቁጭ ተብሎ የሚታሰብበት ጉዳይም አለ። ይህን አሰራር አይተን ነነብዩም የፌዴራል መንግስቱም ተቋማዊ ወደ ማድረግና ይህን የሚሸከም አሰራር ወደ መዘርጋት መሄዳቸው የማይቀር ነው ማለቴ ነው። ነቢይም እዛ ላይ እንዲጨምሩበት እንፈልገው። ይሄ ከአንድ ሚኒስትር መስሪያ ቤት የበለጠ ነው፣ ግዙፍ ነው እና ቀላል አይሆንም ጥሩ የመሆኑን ያህል ከብዛት የተነሳ የሚሰራው ከሚሰራው ይልቅ የማይሰራው እንዳይበዛ ካለ ስጋት ነው ይህን ጥያቄ የሰነዘርኩት። እሺ ነቢይ። በጣም ትክክል ነው። አሁን ዳኒ እንዳለው እስኪ እኔ ደግሞ ያጋጠመንም ስነግራችሁ ይሄ ነገር አዲሱ የጠየቀው ነገር የእውነት ፈተና እንደሚሆን ትረዳላችሁ። እኛ አሁን በስነ ጥበብ ሰዎች ጀምረን አትሌቶች ጥያቄ ያቀረቡ ተገናኘን። አሁን ደግሞ እንደገና ከውጭ የሚመጡት ኢትዮጵያውያን ዳያስፖራ አባላት ጥያቄ አቅርበው ልንገናኝ ነው ከሁለት መቶ በላይ የሚሆኑ እንደገና ደግሞ ከዛ በኋላ ባለ ሀብቶች ደግሞ ጥያቄ እንዳቀረቡ ሰምቻለሁ። እራሳችንም እንደ በጎ ፈቃድ ከተሰጠን ስራ ወጥተን ነው እያስተባበርን ያለ ነው። ወደፊት ግን አንድ ትልቅ አካል መቋቋም አለበት። ጥሩ ነው እንግዲህ ጅምሩ መልካም ስለሆነ ነው እንደው ጀመር ያደረግነው በውይይት ወደፊት የሚቀጥል ነው ይሄ ውይይታችን። ዛሬስ ምን ላይ ናችሁ ማለታችን አይቀርም። በአዲስ አበባ ከተማ የባህልና ቱሪዝም ቢሮ ኃላፊ ረዳት ፕሮፌሰር ነቢዩ ባዬ እንዲሁም መሐዘ ጥበባት ዲያቆን ዳንኤል ክብረት ላመስግንና እና በዚሁ ላብቃ። እናንተ ነው ለመቋጫ የሚሆን ነገር አለን ካላላችሁ በስተቀር በየራሳችን አሁን ብዙዎቹ እያደረጉት እንዳሉት የምንችለውን ለሀገራችን እናድርግ። መተን በምናየው አሰራር፣ በምናየው ህግና፣ በምናየው መዋቅር ተስፋ ሳንቆርጥ የወደፊቱን አስበን ሁላችንም በበጎ ፈቃድ የምንችለውን ሁሉ ካደረግን ኢትዮጵያን ወደምንመኛት ከፍታ ማድረሳችን አይ ቀርም ነው ምለው። አመሰግናለሁ ይህን እድል ስላገኘ። እሺ ነበይ እኔ እንግዲህ የምጨምረው ምንድን ነው ይሄ የበጎ ፈቃድ ስራ በመላው ዓለም ያሉትን ኢትዮጵያውያንም ጭምር የሚያካትት መሆኑን ለማንሳት ፈልጋለሁ። መንፈሳዊ ቅናት ያደረባቸው እንዴት አድርግ ይህን ነገር እንደው በተቀላጠልኩ የሚሉ ኢትዮጵያውያን በመላው ዓለም ሊያገኙን ይችላሉ። ክቡር ከንቲባውን ማግኘት ይችላሉ፣ እኛንም ማግኘት ይችላሉ እና በዚህ በጎ ተግባር ውስጥ መሳተፍ ይችላሉ ነው የምለው። በተረፈ ስለሰጣችሁን እድል በጣም እናመሰግናለን። እግዚአብሔር ይስጥልኝ ስለ ጊዜያችሁ። በዚህ ነገር የማይነሳሳ ሰው ያለ አይመስለኝም። በጣም ጥሩ ነው። በርቱ፣ መልካም እድል እመኛለሁ። እሱ በመጨረሻ አንዲት ብቻ እድል ይሰጠኝ እሺ። እኔ በዚህ አገልግሎት እስከ ዛሬ ድረስ በአይናችን ጉዞዎቻችሁን ያላየናችሁ በዚህ በአሜሪካ ድምጽ ሬዲዮ የምትሳተፉ ጋዜጠኞቻችን አሁን በተፈጠረው እድል እናንተም አዲስ አበባ ላይ የተገኝታችሁ እንደምናያችሁ ተስፋ አደርጋለሁ ለማለት ነው ቸኩለና ይመጣል አሁን ተራው የንጉሴ አክሊሉ ነው። ቀጥላ ንጉሴ። የዘመናዊ ትምህርት አጀማመር በኢትዮጵያ ዝክረትም ማልም የትናንት ማስታወሻ ክፍል አንድ። እንግዳዬ ወደኋላ ሄደው አግደው የሚባለው አንዳንዱ የመንዜ ስም ነው ይላሉ፣ አንዳንድ ዜ ደግሞ የጎጃም ስም ነው ይላሉ። አያቴ ግራዝማች አግደው ይባላሉ። አባቴ ረዴ ናቸው። ጣሊያን ሊወጣ ሲል ነው የገደላቸው። አርበኛም ነበሩ። ግን አባቴ ግን አብዛኛውን በከፋ ግንደ ብረት እንዲሁም በወለጋ ትልቅ መንግስት ባለሟል ነበሩ፣ ከአባጼ ምልክ ጊዜ። በዚያ ምክንያት ነው ግን የአካባቢ ስም አለኝ። አንተ ነህ ነው የሚሉኝ። በአካባቢ ልጅ ሆኝ ሸዋ ስመጣ አባይን ስሻገር ስሜን ለወጡት፣ ሌላ ፓስፖርት ሰጡኝ። ቤት የሸዋ ዘመዶች ናቸው። ያው በቃ ደረ እንጂ አግደው፣ አብዛኛውን ግራዝማች አግደው። እርግጥ የጎንደር ስም ነው፣ ስሪቱ ጎንደር ነው። ግን እዚህም ይወዱታል። አግዴ ነው የሚሉት የሸዋ ሰዎችን እንግዲህ ትምህርት አለ፣ አስተዳደግ አለ። እስቲ እነዚህን ነገሮች ደግሞ እናያቸው። ደጀን የሚባል ከጓ ጽሆን ባሻገር አባይን ተሻግሮ አፋፉ ላይ ነው የተወለድኩት። በልጅነቴ አባቴ በመሞታቸው ምክንያት በጣሊያን ወደዚህ ሀገር መጣ። ያን ጊዜ ግርማዊነታቸው የአዳሪ ትምህርት ቤት ያስገቡ ነበረ። እዚህ አጐቴ መላከ ገነጡ መልሳን የሚባሉ አመጡኝ። እህቴ ወይዘሮ ልፍነሽ ረዴ አባቴን ልጅ ወንድሜን አመጣለሁ አሉ። ከዚያም በምኒልክ ትምህርት ቤት ከጽህፈት ሚኒስቴር ተጻፈልኝ፣ ግን ጥሩ እድል ያጋጠመ፣ ቅዱስ ስላሴ መንፈሳዊ ትምህርት ቤት ተመደብኩ። የሃይማኖት ትምህርት ብዙም ባይኖረኝም በላይ ላይ ፈሰሰ ብዙ እና የግብረ ገብነት ትምህርት ያላማ ጽናት ሁሉ የተማር ነው እዚያ ነው። ምክንያቱም ግብጾችና ህንዶች ነበር የሚያስተምሩት፣ የእኛም ደግሞ የተመረጡ ሊቃውንት ነበሩ። በዚያን ጊዜ ትዝ ልህ እንደሆነ አንተ ወጣት ሆነህ ትምህርት ቤቶች በአድ አይደሉም። ለመንግስት ራሱ ዳይሬክተር ዋና ዳይሬክተሩ ይጎበኛቸዋል። ሚኒስትሩ ይመጣሉ፣ ምክትሉ ይመጣሉ፣ ጃንሆይ ይመጣሉ። በአመት ሁለት ሶስት ጊዜ ይመጣሉ። እሳቸውም በአመት ባለ ጊዜ ከገና ሌላ ይመጣሉ። መጥተው ስጦታም ተሰጥቶ ይከዳል። እንደ ምግብ አይነት እንደ ምናምን ነገር አትክልት ይዘው ወይን ይዘው ነው ተከትሎ የሚመጣው። እዚያ አስራ ሁለተኛ ክፍል እንደጨረስኩ እንግሊዝ ሀገር ሄድኩ። እንግሊዝ ሀገር ተማርኩ። ኖቲንግሃም ዩኒቨርሲቲ ነው። ኦክስፎርድም ነበርኩ። ከዚያ መጣው ስመጣ እኔ ጃንሆይ ጋር ቀረው። እናሳቸው ደግሞ ቅዱስ ሥላሴን የተማረ ሲባል የኢትዮጵያን ሀይማኖት አደራ ጠብቃሉኝ ግን ትምህርት ሚኒስቴር የመምህራን ዲን ነው የሚሆነው ብሎ መምህራን፣ ያን ጊዜ ተስፋ ኮከብ ትምህርት ቤት አካባቢ የአንደኛ አመት ኮርስ ነበረ እና አለቃ አማረ ጉልላት ይባላል። የታወቁ በጣም የታወቀ ምሁር ነበረ አማረ ጉልላት እሱ የእሱ ምክትል ሆንኩና ተመደኩ። አልከፋኝም፣ እንዲያውም ጥሩ ኢትዮጵያን እየተሻለ በየቀኑ አወቅኳት። ከዚያ ሚስት አገባው። ከዚያ ደግሞ ክቡር አቶ አካል ወርቅና ኤርትራዊ ነው አቶ ሀይለ ምስኪያል ምስክና ዳይሬክተር ጀረና አለው እንድፈተር አደረገ የአሜሪካን ዩኤስኤአይዲ ስኮላርሽፕ አገኘው። እንዲያውም ከኦክስፎርድ የተሻለ ኮሎምቢያ ዩኒቨርሲቲ ኒውዮርክ ገባው። ማስትሬቴን ያገኘው። ከዚያ ለመጣው ስመጣ ደግሞ እንዲያውም ጥሩ አጋጣሚ ነው። ከዚህ ቀደም የሄደው ለመምህራን ማሰልጠኛ የሰው ኃይል ለማዳበር ነው ያግደው አይነት ሰው እንፈልጋለን አሉና ወደ ኮተቤ መምህራን ማሰልጠኛ፣ ወደ ኮተቤ ሲሄድ እዚያ ደግሞ እንደገና ዲን ሆንኩ። እንደ አማረ ጉልላት ነበር ለትንሽ ጊዜ፣ ኋላ ጌታቸው መኩሪያ ነበር አለቀ ዘውድነህም ታቱም ነበር ለትንሽ ጊዜ፣ ዶክተር ዘውድነህም ነበረ። ከዚያ በሶስተኛው ቀን የምልክት ትምህርት ቤት ዲሬክተር ይሆናል ተብዬ ተሾምኩ። ያ ምልክት ትምህርት ቤት ከአዲስ አበባ ውስጥ ተፈሪ መኮንን አይደለም። ትልቁ የምልክት ትምህርት ቤት ዲሬክተር መሆን በጣም ደጅ የሚያስጠና ነው። እርግጥ ነገር አለው፣ ጭቅጭቅ አለው። ግን ይወደዳል እና በአጭሩ ይሄ ነው ለዛሬው። አመሰግናለሁ። ሁለተኛውን ክፍል በሚቀጥለው ጊዜ እናቀርባለን።

ዓለም ፀሐይ ወዳጆና አበበ ብለው አዲስ አበባ ሊገቡ ነው የሚል ማስታወቂያ ካነበብን ሰነባበትን። እኔም አሉበት ቦታ ደውዬ እናንተ እውነት ነው እንዴ? ኧረ እንኳን ደስ ያላችሁ አልኩና ዓለም ፀሐይ ከ27 አቤም ከ20 ዓመት በላይ ቆይተው ወደ አገር ወደሚወዱት ህዝብ መሄድ ስሜቱ ምን ይመስል ይሆን ብዬ ጥያቄ ጀመርኩ። አለም ትጀምራለች። በጣም ነው ከልብ ማመሰግነህ አዲስዬ፣ ህን ድል ስለሰጠህን። እውነት ነው ቀደም ሲል እንደገለጽከው ከሀያ ሰባት አመታት በኋላ ወደ አገር መመለስ ረጅም እድሜ ነው። የአንድ ሰው የጎልማሳ እድሜነቱን ራሱን እድሜውን ጨርሶ ኮሌጅም ቢሆን ተመርቆ ትዳር ይዞ የሚወልድበት እድሜ ነው፣ ቀላል አይደለም። እኔም በአስተሳሰብም በእድሜም በህይወትም አመለካከት ልዩ ደረጃ ላይ ሆኛለሁ፣ ሀገሬም እንደዛው በብዙ ነገሮቿ ተለውጣ ነው የማያት። በርቀትም ቢሆን ግን ከሀገሬ ከወጣሁበት ጊዜ ጀምሮ ሀገሬ ከውስጤ ወጥታ ስለማታቅ ስደት ዓለም ተቀመጠ እንጂ ሰውነቴ ሀገሬ ውስጤ እንዳዘልኳት ስለኖርኩኝ። ለዚህም ነው ሀገሬ እንደምንትናፍቀኝ ውስጤ ናት እያልኩ የምጽፈው ስለ ሀገር ስሜት። ይሁንና አብሬያቸው የተሳተፍኳቸው ባለሙያዎቼ ግማሾቹም በሕይወት ያጣኋቸው ቤተሰቦቼ ሳልቀብራቸው የቀረሁት አባቴም እናቴም ባለቤቴም ወገኖቼ፣ ጓደኞቼ የሚያደንቀኝ ህዝብ ያለ አንድ ማስተዋወቅ ስሜን የሚጠራ ማንነቴን የማልገልጽበት ተመልካቼ የኢትዮጵያ ህዝብ እንደገና ለማየት መጥን እንኳን ላየው በቀደም የዝግጅት ኮሚቴው ስለ መድረኬ ሲያወራኝ መነጋገር አቃተኝ። በጣም አለት ነበር እና ገና ሳስበው በጣም ልዩ ስሜት ነው የሚሰማኝ። ያደግኩትም የልጅነት ላብና ወዜን ያፈሰስኩትም መድረክ ላይ ነው። ያ መድረክ ነው የሚበጠብጠኝ እና ህዝቡ እንኳን እኔን የምን ያህል አስተናጋጅ ትሁት ደግ ቸር ህዝብ እንደሆነ ዓለም ያውቀዋል። የህዝቡን አፍቆት የህዝቡ ስሜት ገና ሳረግ ጣፊያችን ምድር ከአሁኑም እየበጠበጠኝ ነው እና ልዩ የጭንቅም የደስታም የሐዘንም የተደባለቀ ስሜት ነው ያለኝ። አዲስ አበባ አንተም ብትሆን አለም ያለችውን ነገር የምትጋራ ይመስለኛል። እንደው የበኩልህን እንድሰማ ምንድን ነው ስሜቱ? ከሀያ አመት በላይ ቆይተሃል፣ አንተም እና አለም ያለችው እንዳለ ሆኖ በእውነት ወደ ሀገር መመለስ ያስደስታል። ረዘም ያለ ጊዜ ቆይተህ ስትሄድ የታወቀ ነው። እኔ ይልቅ እንደው ከዛ የበለጠ ያስደሰተኝ ግን እንዳንተ እንዳልከው ከኪነ ጥበቡ ባሻገር በብዛት ፖለቲካው ላይ ልሳተፍ ስለነበረ አዲስ ድምፅ ሬዲዮ አፈጣጠሩም የኢትዮጵያ የፖለቲካ ሁኔታ እንዲስተካከል የበኩላችን አስተዋጽኦ ለማድረግ ነው። የዛሬ ሀያ አመት የፈጠር ነው እና ይህን ሀያ አመት በአብዛኛው ፖለቲካ ላይ ያተኮርኩት እና እኔ አሁን የተሰማኝ ደስታ የመሄዴ ጉዳይ ሳይሆን ሀገራችን የምንሄድባት አገር መሆኗ ነው በጣም ። ምክንያቱም በዚህ አጭር ጊዜ ውስጥ እንዲህ አይነት ነገር ይመጣል የሚል አስቤው አላውቅም። ታስታውስ እንደሆነ አንተ ሲሳ ጌናን፣ እኔን እና ዳንኤል የተባለ ኢትዮጵያ ውስጥ ያለ ጋዜጠኛ በምታነጋግረን ጊዜ እንደ ይሄ መንግስት ብሄድ ምንድን ነው ውጭ ሀገር የምትሆነው? እያለ ሰው ይጨነቃል ብለን ስጠይቀ እዛ ጊዜ የነበረኝ መልስ ይህን ነገር ሁሉ ሰው ይጠይቃል። አንድ ነገር ሲሄድ እኮ የሚያስኬደው አለ፣ አንድ ነገር ሲለቅ የሚያስለቅቀው አለ። እና ያ ነው የሚተካው። እኔ እንደውም ህዝብን የወደደ ህዝብ የሚጠይቀውን ጥያቄ ለመመለስ ብቃት ያለው ያ ሀይል ከገዡ ፓርቲ ውስጥም ሊሆን ይችላል የሚል መልስ ነበረ በዛ ጊዜ የሰጠሁት። እኔ ተስፋ ነበረኝ። የእውነት ዘመና ሀገር ግን እንዲህ በአጭር ጊዜ ውስጥ ምን ሄድባት ሀገር ደስ ብሎን እንዳለፉት ዘመናት መንግስት ወድቆኮ አደለም እየሄድ ነው ያለው እውነት ዘመና ሀገር ከሆነ ኢህአዴግ ነው ያባረ ያስቀረን ። አሁንም ያዲግ ነው እየገዛ ያለ። በእንዲህ አይነት መልክ እንሄዳለን የሚል ግምት ኖሮኝ ስለማያውቅ ለእኔ የምንሄድበት ምክንያት ነው የገረመኝ። በዚህ አጭር ጊዜ ውስጥ እንደው የይቅርታ ልብ ኖሮን ሟችና ገዳይም ቢሆን አብረን እንኑር የሚል ልብ። ግን አንድ ነገር አንተ ባልከው ላይ ጥያቄ ለሁለታችሁም ሊሆን ይችላል። አንዳንድ ሰዎች ሳናግር አሁን ለውጥ እየመጣ ነው ሀገር አትሄዱም ወይ ስላቸው የለም የከሰሱኝ ወይንም እመጣላቸው ወይም የተጣላዋቸው መሞግታቸው ባለስልጣናት አሁንም ስልጣን ላይ ስላሉ አልመለስም፣ አልሄድህም ይሉኛል። ይህንን ትጋራለህ አበበ? ከዛ አለምም ትቀጥልበታለች። መቼም የየግለሰብ ችግር ከሆነ በጣም ከባድ ነው። አንድ ግለሰብ እኔ በዚህ ደረጃ እንዲሆኝ ያለሁ እንዲህ ተደርግ ያለሁ እና ያን አድራጊም በሕይወት አለ እኔ እሱን እንዴት ብለህ ነው ተደመር የሚለኝ፣ የሚሉ ወንድሞች እና እህቶች እውነት አላቸው። ግን ጠቅላይ ሚኒስትሩ ሲናገሩ እንደሰማኋቸው ከሆነ አጠቃላይ የፖለቲካ ሂደቱን በእርቅ ይዘን ነው ሄደን ሁላችን የምንደግፈው የሕግ ስርዓት ስናቋቁም እና በእጃችን የመረጥነው መሪ ሲኖር ከሳሽም ተከሳሽም የምንዳኝበት እና ፍርዱንም ሁላችን በጸጋ የምንቀበልበት ሁኔታ ሲመጣ ይህን ጉዳይ የሚነሳ ይመስለኛል። እንዲሁ ዝም ብሎ የሚቀር አይነት ነው ብዬ አልገምትም። በነገራችን ላይ አሁንም ቢሆን እኮ የምትሰማቸው ናቸው። አንዳንድ ወንድሞች ቢናገሩት ንግግር እኮ ገና ብዙ የሚያከራክረን ነገር እንዳለ ማየት ይችላል። ከዚህ የሚሄዱ ወንድሞች የሚናገሩትን ስትሰማ ገና ገና ብዙ ክርክር እንዳለን ይታያል። እና አዎ ግን ከሳሽ ይገባኛል ከሳሽ ኢህአዴግ፣ አሁንም ኢህአዴግ ነው የሚገዛው ስላልክ ነው ጥያቄው የታወሰኝ። ከአንድ ሰው ጋር ያወራሁትና አለምስምንት ያለሽ እኔ አዲስ ዬ አሁን በመጣው አዲስ መንፈስና ለውጥ ያለኝ ስሜት ከአነስተኛ ነገሮች በላይ የማየው ፒክቸር አለኝ። ትልቁን ስዕል መመልከት ፈልጋለሁ። ኢትዮጵያ አለቃላት አበቃላት ተብላ በእሳት ላይ የተቀመጠች ሀገር ናት። የሀገሪቷ ኢንቴግሪቲ ራሱ መጀመሪያ ልዕልና ክብር፣ በእሳት ላይ የተቀመጠ ከፍተኛ ፈተና ላይ ናት ያለችው አሁን ሀገሪቷ። እውነት ለመናገር ከእኔ በላይ ማየት መቻል አለብን። እኔ ከሚለው ቃል በላይ እኔ ተበድዬ፣ እኔ ተገርስ፣ እኔ ተገድዬ። አዎ ያቺ ሀገር የፍትህ ሀገር እንድትሆን ፣ አዎ ያቺ ሀገር ህግ የሚያስተዳድራት የህግ የበላይነት እንዲኖርባት ምንፈልጋት ሀገር ናት። ሀገሪቷ ራሷ ግን በጥያቄ ውስጥ ላይ ነው ያለችው እና ያንን ትልቁን ነገር እያየን ስለ ሀገር እያለን የምንተዋቸው ነገሮች እንዲኖሩ አሁን በተለይ ሀገሪቷን የጀመረችውን ያችን ትንሽ የተስፋ ጭላንጭል እኔ በምንድን ነው ረድቼው መጨረሻው እንዲያምር ማረገው ብዬ ነው አስተዋጽኦ ላደርግ ከልቦና የተነሳሁት እና ብዙ ሰው እንደዛ እንዲያስብ ነው የምፈልገው። ምክንያቱም የአድሀ ህዝብ ዛሬም በቆሎ በልቶ አላደረም። ዛሬም ድንቹ ዋጋው አልቀየረለትም ዛሬም ዘይት የለውም ዛሬም በእግሩ ነው የሚሄደው ስለዛ ህዝብ ከሆነ የታገል ነው ስለዛ ህዝብ ነፃነት እና ዲሞክራሲ ህግ የበላይነት ከሆነ የታገል ነው ያንን ደሃ ህዝብ ተመልክተን ነገ እንዲበላና አንድ አንድ ምግብ ከጠኔ መውደቅ እንዲድን ከጥይት መውደቅ እና ጥሪሳ ከመረከብ እንድትድን ያንን ትልቁን ስዕል አይተን እስቲ መጀመሪያ ሀገሪቷ ትቁም እንዲህ የረጋችም ሀገር አይደለችም ይህንንም ለመጠያየቅ እዚህ አይነት ውሳኔ ላይ እንግዲህ ያደረሳችሁ ምን ይሆን በተጨባጭ ኑ ተብለው ተጋብዘው ነው የሚሉም ሰዎች አሉ ምንድን ነው እዚህ ውሳኔ ላይ ያደረሳችሁ ኑ ተብላችሁ ነው ወይንስ ደግሞ አሁን ሰላም ነው በቃ እንሄድና አገራችንን እናገልግል ባለን ሙያ ህዝቡን ሁኔታውን ኑሮውን እን የሚል ነው አለም ቀጥይና ወደ አብ ሄዳለሁ እኔ አንድ ቤተሰቦቼን አጥቼበታለሁ ቅድም እንዳልኩ ሀዘኔ ከሆዴ ውስጥ ሳይወጣ ወደውን አባቴንም መወዳትንና እናቴንም ወደውን ባሌን ያልቀበርኩ ሰው ነኝ። ሆዴ ውስጥ ትልቁ ስላለ ይሄ እንደ አንድ የሰው ባህሪ ማለት ነው። በሁለተኛ ደረጃ ሆዴ ውስጥ አሁንም በልቡና አዝዬ የወጣሁት የሚናፍቀኝ ተመልካች አለኝ። በቃ ያቺ መድረኬ ምንጊዜም ሁልጊዜም ነው የማወራው በሌላ ሙያም በሌላ ሀብትም በሌላ ብልጽግናም ብከበብ ከመድረኬ መነጠልም እንደማልፈልግ ዘወትር እኔ እንግዲህ አንድ ባንተም በአዲሱ እድሜ በጣም የምታወቀው ደግነቱ፣ ፕሬዚደንቱም አልሞቱ ሊቀመንበር መንግስቱ ኃይለማርያምም በህይወት አሉ። እንደማንም ጓደኞቼ ጓደኞች የስልጣን ቦታ ኦፈር ስደረግ በመንግስት ከስቴጂ አልወርድም ብዬ መድረኬ ላይ የቆየው ሰው ነኝ። ያ ነው ልዩነቴ። አሁንም ያቺ መድረኬ ብቻትም አላውቅም። የምኖረውም በሷ ነው፣ የምኖረውም ለሷ ነው። ይሄ ሁለተኛው ባህሪ ዓለም ፀሐይን የፈጠረው ነው። ሶስተኛው ከልጅነት ዘመኔ ጀምሮ የምታወቀው የህዝብን ነጻነት፣ የህዝብን እኩልነትና የበላይነትና የህግን ትልቅነት ገና የትምህርት ቤት ተማሪ ሆኜ የተማሪ እንቅስቃሴ ስመራ፣ እድሜ ልኬም በዚህ በነፃነት ትግል ውስጥ ኖሬ አሳልፊያለሁ። ጥይት ይዤ ጠመንጃ ይዤ ሰው ጋር ባልዋጋም፣ በብዕሬም በመድረኬም ይህንኑ ሳደርግ ነው የቆየሁት። ሀገሬንም ጥዬ ስወጣ የሀገሬን መከፋፈል ባለመቀበል የሚመጣውን መንግስት ጎዳና እና መንገድ ሁኔታ መጪውንም ዘመን በመ ሰንበይ ይሄ መንግስት ጋር አድሬ መስራት አልችልም ብዬ የወጣው እነዚህ ነገሮች ናቸው። የአለም ፀሐይ ባህሪያት። አሁን ለምንድን ነው እነዚህን ነገሮች ማድረግ የወሰንኩት? እንዲሄ በጣም ትልቅ የተስፋ ጭላንጭል ነው የመጣው። መደረግ የሚችሉ ነገሮች ሁሉ እንዲደረጉ እድል የሚሰጥበት መንገድና ተስፋ ነው ያየሁት። ጠቅላይ ሚኒስትር በስልጣን ላይ ከተቀመጡበት ጊዜ ጀምሮ የሚደርሰኝ ጥሪ የሚደርሰኝ ግብዣ እንዳከበሩኝ፣ እግዚአብሔር ያክብራቸው። የአሁንም ያለው መንግስት እርግጥ ነው በሱ ተጋብዤ ነው የሚሄደው ባይሆንም፣ ግብዣ ጥሪ ባይደርሰኝም፣ እንዲህ አይነት እንዲህ አይነት ትንሽ ጭላንጭል ካለ ቤተሰቤ መድረኬን የሀገሬን ህዝብ ነጻነት የማገዝበት መንገድ ካለ ምን ጊዜም እነዚህ ነገሮች ናቸው እና አለም ፀሀይ ማለት ከነዚህ ስለወጣ ስለማልችል ነው። አቤስ እንደው ምን አነሳሳ ወደሚለው አንተም እኔ መቼም አለም ያለችው በአብዛኛው ይመለከተኛል። በተለይ በጥበቡ ዙሪያ ላይ ያወራችው ህልሜ ነው። ሌላው ግን እንዳልኩ በዚህ ሁለት ውስጥ በኢትዮጵያ ፖለቲካ ስሳተፍ እኔ የታገልኩበት አላማ ተሳክቷል ብዬ እያመንኩ። ምክንያቱም እኔ የታገል የነበረው አንድን ፓርቲ ጥዬ ሌላ ፓርቲ ስልጣን ላይ ለማውጣት አልነበረም። ለዚህ ነው እንደምታውቀው በአዲስ ንጽ ሬዲዮ ስልጣን ላይ ያሉትንም ሆነ ተቀናቃኞችን ሁሉ የምንሞግትበት የምናቀርብበት ዋናው ነገር በዚች ሀገር ላይ ተደማምጠን ህዝብ የሚዳኘን መሆን አለብን ስለተናገርን የምንገደልባት ሀገር ልትሆን አትችልም። ህዝብ ደግሞ እየተገደለ እየታሰረ አፉን አፉን ወድሜ ልክ ሊቀመጥ አይችልም። ተነስቶ እየሞተ መብቱን ያስከብራል። እነዚህ መደረግ አለ። ህዝብም መብቱን የማስከበሩን ጉዳይ ከእጁ ማስገባት አለበት። ባለስልጣኖችም ልካቸውን ማወቅ አለባቸው። ተቃዋሚዎችን በነፃነት ሀሳባቸውን ሽጠው የሚወደድላቸው ከሆነ ወደ ስልጣን መምጣት አለባቸው። ለዚህ ነበር እኔ እጮህ የነበረው የአቅሜን አድርግ የነበረው እና እኔ አሁን እነዚህ ነገሮች በመጠኑ ለእኔ ተሳክተዋል ብዬ አስባለሁ። አንደኛ፣ መንግስት ልኩን አውቋል። ወደደም ጠላም አንገቱን ደፍቶ እየተረገጠ እንደማይኖር ቁልጭ አድርጎ አሳይቶታል። አልቋል ይሄ ጉዳይ ብዬ ነው ማምነው ከአሁን በኋላ የሚዳፈርን እንደ ጥፍር እየነቀለ የሚኖር መንግስት ያቺ ሀገር አይኖራት። ያ አስደስቶኛል። አንደኛ ሁለተኛ ይሄ ነገር የተሳካ እንዲሆን እነ ዶክተር አብይ እናቷን ደመቀ መኮንን እነ ለማ እናቶ ገዱ ያደረጉትና ጓደኞቻችን እያደረጉ ያሉት ነገር መታገዝ አለበት ብዬ አምናለሁ። ዛሬ እኮ በእውነት እነ ዶክተር አብይ የሚናገሩትን ነገር የአንተ አርካይቭ ቢፈተሽ፣ የአለም ፀሐይ ልዩ ልዩ ዝግጅቶች አዲስንጥ ሬዲዮ ቢፈተሽ በአብዛኛው ዶክተር አብይ የተናገሩት ነገር እኮ ዝግጅቶቻችን ላይ ይገኛል። እግዚአብሔር በእሳቸው አድሮ እሳቸው ሲሉት ደግሞ የበለጠ ተወደደና አንድ ያደረገን እንጂ የምንለውን ነው እያሉ ያሉት። ስለዚህ የምንለውን እያሉ ከሆነ ልናረግ የምንፈልገውን እያደረጉ ከሆነ በዚህ ላይ ደግሞ ኑና አጠገባቸው ናቸው ደግሞ አንዳንድ ነገር አድርጉ ሲሉን እዚ አይነት ግብዣ ሲገኝ እንቢ ብሎ መቅረት የሚታሰብም አይደለም። ትልቁ የሚሄድበት ምክንያት የኢትዮጵያ ሕዝብ መብቱን የማስከበር ኃይሉን በእጁ አድርጓል ብዬ ስለማምን ይህን ሕዝብ ከአሁን በኋላ በጉልበት የሚገዛው አንድም ኃይል አይኖርም ብዬ ስለማምን የሀገሬን ሕዝብ ቦታው ተገኝቼ እንኳን ደስ አለህ ለማለት ነው የሚሄደው። ህዝቡን ጀግና ነ አሁንም ጀግና ነ ለማለት ነው የሚሄደው። ምን ያህል ለመቆየት አስበሃል? አቤ መቼም ጨርሰህ ጓዝን ጠቅልህ አይደለም የሄድከው ብዬ አስባለሁ። አጠር ያለች ጊዜ ቆይቼ ነው መጣ እቅድሳለህ ምን ለማረጋቅድ ማለት በሀገሬ ውስጥ የሚደረገውን ነገር በማንኛውም በኩል ለማገዝ ዝግጁ ነኝ። በተለይ የፖለቲካ ሀሳብ በነጻነት የሚገለጽባት ሀገር እንድትሆን እፈልጋለሁ እና ደፈር ብዬ የተለያዩ ሀሳቦችን ላቀርብ እፈልጋለሁ። ለኢትዮጵያ ህዝብ፣ እንግዲህ የማናችንን ሀሳብ ለመስማት ፈቃደኛ መሆኑን ስላየን ይመስለኛል። አሁን ኦሮሚያ ላይ የተደረገውን ነገር ከአራት ወር በፊት እኮ መገንጠል እንችል ነበር፣ አሁንም በእጃችን ነው፣ አዲስ አበባ እንኳ ቀለበት ውስጥ አስገብተናት ነበር የሚለውን ንግር ካየኸው ፍላጎቱን የመግለጽ ሀሳቡን በነፃነት የመግለጽ መብቱን ተጠቅሞ ያደረገው እንጂ በእኔ እይታ ይሄ የሚታሰብ አይደለም፣ የሚሞከር አይደለም። ይሄን የሚፈቅድ ኢትዮጵያ የለም የሚል እምነት ነው ያለኝ። እንግዲህ እንዲህ አይነት የተለያዩ ሀሳቦች ያሉን ሰዎች እዛች ሀገር ውስጥ ገብተን የምንወያይባት ከሆነ ይሄ እንዲገፋ፣ ይሄ እንዲሰፋ ለመርዳት ነው ዋናው። ይህ ሀሳብ ካለ እንግዲህ ሚዲያዎች የሚለቁ አይመስለኝም። ተዘጋጅ አለምስ ለምን ያህል ጊዜ አቅደሻን ለመቆየት የያዝሽ እቅድ አለ ወይ በዚህ በቆይታች ጊዜ? በጣም የሚደንቅ ነገር ሁለቱ ትውልድ አለ በብሔራዊ ትያትር ቤት እና በኪነ ጥበቡ አለም ውስጥ አንዱ ያስተማሩኝ እነ ተስፋዬ ገሰሰ፣ እነ ጋሽ ተስፋዬ አበበ፣ እነ ደበበ እሸቱ። ሁለተኛው ደግሞ አለ ወጣቱ የነጋሽ ተስፋዬ አበበ ልጆች ጨምሮ እነ ቴዎድሮስን ሌሎቹን ወጣት ጨምሮ እነዚህም ሁለቱንም የሚገርም ነገር ነው። እድለኛ ሆኜ ደግሞ አንድ ላይ ህይወት ውስጥ አሉ ሁለቱም በሚደንቅ ሁኔታ ሰንሰለት ሆኛለሁ። በዚህ ትውልዶች መያያዝ እና ምንድን ነው እነዚህ አባትና አስተማሩኝ የጥበብ ባለሙያዎቼና አባቶቼ ወይም ደግሞ ያሳደግኳቸው ከህጻናት አምባ ጀምሮ በኪነ ጥበብ የቀረጽኳቸው ወጣቶች ከዚህ ደግሞ ጣይቱ በኢትዮጵያ እያልኩኝ ትረዳ ስደግፍ ሳወጣቸው የነበሩ ወጣት የብዕር ፀሐፊዎች በሙሉ ተደራጅተው ያዘጋጁት የተለያየ ጥበብ ፕሮግራም አለ። በተለያየ አዳራሽ፣ በተለያየ ቦታ ላይ በዛ ቦታ ላይ ለቲያትር መድረክ ጥበብ ስራ የሚያበቃ ጊዜና ቀንም የለኝም። ተመልሼ ግን ቲያትር እንደምከፍት አው ቃለው ግጥሚ ግን በዚሁ በግጥም ምሽት እና በልዩ ፕሮግራም በክብር እንግድነት የተጋበዝኩበት የግጥም ምሽት አለ እዛ ላይ አቀርባለሁ። በተረፈ እኔ እንደምታውቀው ሳገለግል በስልጠና ስረዳ አዲስ ታለንት ሳወጣ ስፈጥር፣ ሳዘጋጅ ኖሬ ወጣሁ እንጂ የሰራሁትን ፍሬ ቁጭ ብዬ በረጋ መንፈስ አይቸው አላውቅም። ያን እድል ገጥሞኛ አያውቅም። ያን እድል እንዳይ ግን እያዘጋጁልኝ ነው፣ እና ያ ሌላ ነገር ነው። ለእኔ ደግሞ ይሄ ያልተለመደ እድል ነው። ብዙ ጓደኞች ሳያዩት ያለፉት የሞቱበት ነው። እኔ ደግሞ ለዛ ክብር በመብቃቴ በጣም በጣም እግዚአብሔር ከልብ አመሰግነዋለሁ። መልካም ነው። በጣም ጥሩ አስተማሪ እና ሰው ሊሰማ የሚገባውን ነገር ነው የተናገራችሁት። በጣም አመሰግናለሁ። መልካም መንገድ ከልብ ነው እንመኝላችሁ ትንሽ መንፈሳዊ ቅናት ቢኖረንም እኛም ወደዛው እንቀጥላለን። እሱን ለማለት ነው። አዲስዬ እንደምትከተለን ተስፋ አረጋለሁ። አንተም ሀገርህ እንደናፈቀችህ፣ ሕዝቡም እንደሚናፍቅህ አውቃለሁ። አንተም ራስ ከተከለከሉት ሰዎች አንዱ ነበርክና እንኳን ለዚያ በቃ፣ ደግሞ እዛ እንጠብቅሃለን። ተስፋ አረጋለሁ። እግዚአብሔር ይስጥልኝ። አዲሱ በጣም ነው የማመሰግነው። አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ከነገ ሰኞ ጀምረው የስራ ማቆም አድማ እንደሚያደርጉ አስታውቀዋል። ከመሸ በደረሰን ዜና መሰረት ይህንኑ አስመልክቶ መግለጫ ያወጣው የኢትዮጵያ አየር መንገድ በበኩሉ አድማው የተለመዱ ተግባሮቹን እንደማያስተጓጉል ነው ያመለከተው። በሌላ ዜና የኢትዮጵያ ሶማሌ ክልል ምክር ቤት ባካሄደው ስብሰባ በክልሉ ከነበረው አለመረጋጋት ጋር በተያያዘ በወንጀል የተጠረጠሩ የሰባት ባለስልጣናትን ያለመከሰስ መብት አንስቷል የክልሉ ፕሬዝደንት የነበሩትን አብዲ ሞሐመድ ኦማር ወይም አብዲ ኢለን ጨምሮ የተለያዩ ባለስልጣናት ይህ ውሳኔ እስከተላለፈበት ጊዜ ድረስ ያለመከሰስ መብት እንደነበራቸው ይታወቃል። በመጨረሻም ኤመርሰን ምናንጋጓ ብርቱ ጭቅጭቅ ካስከተለው ምርጫ በኋላ ዛሬ በይፋ የዚምባብዌ ፕሬዚደንት ሆነው ቃለ መሐላ ፈጽመዋል። ቃለ መሐላውን ያደረጉት ሀራሬ ከተማ ብዙ ሺህ ህዝብ በተገኘበት ስቴዲየም ውስጥ መሆኑ ተገልጿል። የአሜሪካ ድምፅ ራዲዮ በ19 ና በሜትር ባንድ የሚያሰማውን የዛሬ ዝግጅቱን አበቃ። ነገሰኞ ከምሽት 3 ሰዓት በመደበኛው ፕሮግራም እንገናኛለን። ንጉሡ ታምሬ ፕሮግራሙን ሲያቀናበር አብሮኛ ምሽቷል። ያስተናገድኳችሁ አዲሱ አበበ ነኝ። ሰላም ደናደሩ።